ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ሰኔ 20 2012 ዓ ም ዝግጅታችን ጀመረ። ኮቪድ-19 በኢትዮጵያ ስጋት ክፋትና ጥፋቱ በሚል ርዕስ የተካሄደ የኢንተርኔት ላይ ውይይት ተከታይ ክፍል በዚህ ምሽት እናቀርብላችኋለን። መላምቶች አሉ። በሞቃት አካባቢዎች በሽታው ብዙም ሲቨር አይደለም ይባላል ወጣቶችን ብዙም አያጠቃም ይባላል። የሚወራው አንዳንድ መላቶች ስላሉ የምንመገባቸው ምግቦች ሙቀቱ አልቲቱዱ አስተዋጽኦ አል ነው ለዚህ ነገር። ለምንድን ነው የሚመረመሩ ሰዎችን ቁጥር መጨመሪያ አልተቻለው? እንደው ያዝ አርጎ ጥድፍ አድርጎ ዱብ አድርጓቸው ነው። እንዴት ነው አስከሬን ላይ ብቻ የታየው? የባህል ሕክምናው ከዘመናዊ ሕክምናው ጋር ተያይዞ ሊያመጣ የሚችለውን ውጤት ምን ደረጃ ላይ ደርሷል? እነዚህንና ሌሎች ጥያቄዎችም መልስ ተሰጥቶባቸዋል። ማህበረሰብ አቀፍ ዘመቻዎች በተለይም ደግሞ የተረሱ በሽታዎች የሚባሉት የድሃ በሽታ የሚባሉት በተመለከተ የሚደረጉ በሙሉ ማህበረሰብ አቀፍ ዘመቻዎች ተቋርጠዋል። ስለዚህ መደረግ አለበት ብለን የምናስበው ምንድን ነው? አንደኛ ክትባቱን ግን እንደው ከተገኘ በኋላ መነጋገሩ የተሻለ ነው የሚሆነው። ምክንያቱም መዘናጋትም ሊፈጥር ይችላል፣ ተደራሽነቱም እጅግ በጣም አጠያቂ ስለሚሆን

እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደምናመሻችሁ አድማጮቻችን፣ ዜናውን ማንበላችሁ አዳነጭ ፍሳዬ ነኝ። ኢትዮጵያ በሚቀጥሉት ሁለት ሳምንታት ውስጥ የህዳሴውን ግድብ መሙላት እንደምትጀምር የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ኢንጂነር ስለሺ በቀለ ለአሜሪካ ድምፅ ተናግረዋል። ትላንት የአፍሪካ ህብረት ሊቀመንበርና የደቡብ አፍሪካ ፕሬዚደንት በሆኑት ስሬድ ራማፎሳ ሰብሳቢነት የተካሄደው ውይይትም ሙሌቱን የማዘግየት አቅጣጫ የተያዘበት አለመሆኑን ሚኒስትሩ አብራርተዋል። የውሃ ሙሌት መጀመር የግድቡ ግንባታ ሂደት የደረሰበት ደረጃ የግድ የሚለው እንጂ ስምነት ላይ ከመድረስ ጋር የሚገናኝ አለመሆኑን ዶክተር ስለሺ አስረድተዋል። ምንም ልታደርገው አችልም ግድቡ ኮ ከፍተኛ ደረጃ ላይ ደርሷል ብለዋል ሚኒስትሩ። ቅድመ ሁኔታ ደግሞ ማንም በሌላ ሀገር ላይ ማስቀመጥ አይችልም በማለትም አክለዋል። እስክንድር ፍሬው ዶክተር ኢንጂነር ስለሺ በቀለን አነጋግሮ የላከው ዘገባ ቀጥሎ ይቀርባል። ወደፊት አካሄዱም በተመለከተ ሀገሮቹን የቢሮ አባላት የሆኑት ቴክኒካል ድጋፍ እንዲያደርጉና አሁን ያለው ተደራዳሪዎች ቡድን እና ታዛቢዎች ላይ ተጨማሪ ቴክኒካል ታዛቢዎች ጨምረውበት ጉዳዩ በሁለት ሳምንት ውስጥ ድርድሩ እንዲጠናቀቅና ውጤት ላይ እንድንደርስ የሚል ነው የተቀመጠው ሀሳብ። ወይ ፎርዋርድ አመላካች ነው። እኛም በበኩላችን ያው ግድቡ ውሃ ለመያዝ የማጠናቀቂያ ስራዎች እየሰራን ነው። አንድ ሁለት ሳምንት የሚፈጁ ኢትዮጵያ መሙላት ከመጀመሩ በፊት የድርድሩ ሁኔታ መልክ እንዲይዝና እንዲቋጭ የሚል ኮንክሉዥን እናያደረጉን የሶሻል ሚዲያ እኔም አንድ ሁለቱ ናቸው ያለ ወደ ተለያየ አቅጣጫ ይህን ነገር እየተሳበ ሁሉም በሚመስለው መንገድ እየተረጎመ ነው ጉዳዩ ያለው እንጂ ይሄው ነው ያለው። ዶክተር ስለሺ ከግብጽና ከሱዳን ወገን ተሰጡ የተባሉ አስተያየቶችን መነሻ ያደረጉ ዘገባዎች ናቸው የወጡት። ሶስቱም አገሮች በተመሳሳይ አረዳድ አይደለም የወጡት ከስብሰባው? አይ ተመሳሳይ አረዳድ ነው እንግዲህ ወደ ተለያየ አቅጣጫ በመሪዎች ደረጃ የተነገረ አልሰማሁም። በዚህ በሁለት ሳምንት ውስጥ ድርድር አካሂዳችሁ ቴክኒካል መፍትሄውንና የህግ ማዕቀፉን አጠናቃችሁ ከሳምንት በኋላ አማካይ ሁኔታዊውን ቢሮ ልክ እንደ ትናንት ሁሉ ተሰብስቦ ውጤቱን ይገመግማል። ሆፕፉሊ በዛ ጊዜ ፊርማውን ፈርመን ሁላችንም አብረን ሰለብሬት እናደርጋለን የሚለው የወጣው እንጂ ከሙሊትና ሙሊት መከልከል መዝጋት እንደዚህ አይነት አግሬሲቭ ዳይሬክሽን የወሰደ ነገር አይደለም። ስለዚህ ኢትዮጵያ በሚቀጥሉት ሁለት ሳምንታት ከስምምነት ቢደረስም ባይደረስም በተያዘው እቅድ መሰረት ሙሊቱን ትጀምራለች። ሙሊት እኮ የስምምነት አልቲሜተም አይደለም። ሙሊት ራሱን ሂደት ይዞ የግድቡ ግንባታ የተወሰነ ደረጃ ሲደርስ የውሃው መጠን ሲበዛ ከጀርባ የሚጠራቀም ውሃ ነው። ምንም ልታደርገው አትችልም። ግድቡ እኮ ከፍተኛ ደረጃ ደርሷል እና ጉዳዩን ትንሽ ጠለቅ ብሎ ሰው ማሰብ ከቻለ ሙሊት እና ፊርማ መስፈረም የተለያዩ ነገሮች ናቸው። አልቲሜትም ደግሞ ዋንም በሌላ ሉዓላዊ ሀገር ላይ አይሰጥም። አንዱ ይልቅ ያስገነዘቡት የደቡብ አፍሪካው ፕሬዚዳንት ይህንን ነገር በሚዲያም በሚሰጡ መግለጫዎችም እስካሌት ማድረግ አያስፈልግም፣ የልማት ስራ ነው፣ ማባባስ አያስፈልግም፣ ማባባስ፣ ማካረር፣ ማባባስ አያስፈልግም ነው አያስፈልግም። ስለዚህ ይህንን በጥንቃቄ እንዲያዝ፣ እንደ ፓርትነርስ እንድትሰሩ ነው የተደረሰው። ማጠቃለያ ምንጣሮውን ጨምሮ ለሙሊቱ የሚያስፈልጉ ቅድመ ዝግጅቶች እየተካሄዱ ነው። ዶክተር ስለሺ ምን ላይ ይገኛል? ሙሊቱን በተመለከተ በግድቡ ስራ በኩል መፋጠን እንጂ ምንም የተጓተተ ምንም ነገር የለም። ምንጣሮ ለመጀመሪያው አመት ውሃ መያዝያ የሚበቃ ያህል ተመንጥሯል። በድጋሚ የበቀሉ ነገሮች ካሉ እነሱን ማጥራት ነው። ብዙ ችግር የለውም። ግድቡም ያው ውሃ መያዝ የሚያስችልበት ደረጃ ላይ ተሰርቶ ደርሷል። ስለዚህ አስቸጋሪ ስራዎችን በመስራት እዛ ደረጃ እንደርሳለን ማለት ነው። ዶክተር ስለሽ በቀለ የኢትዮጵያ ውሃ መስኖና ኤሌክትሪሲቲ ሚኒስትር፣ በጣም አመሰግናለሁ ስለ ጊዜዎት። እኔም አመሰግናለሁ። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የብሪታንያ የሮያል አየር ኃይል በገለጸው መሰረት የኮሮና ቫይረስ መዛመትን ለመከላከል የሚያስፈልግ እርዳታ የጫነ የመጀመሪያ ዙር በረራ ለማድረግ ወደ ጋና ማምራቱን አሶሺየትድ ፕሬስ የዜና አገልግሎት ዘግቧል። የአየር ኃይሉ አይሮፕላን ወደ ጋና ያመራው ወደ አንድ መቶ የሚጠጉ ሰዎችን ለሚይዝ መስክ ላይ ሊሰራ ለሚችል ሆስፒታል የሚያስፈልጉ ቁሶችን ጭኖ መሆኑ ተገልጿል። በዓለም ደረጃ በኮሮና ቫይረስ የሚያዙት ሰዎች ብዛት ሽቅብ እየወጣ ሄደው ወደ አስር ሚሊዮን እየተጠጋ መሆኑ ታውቋል። ስለ ቫይረሱ ጉዳይ የሚከታተለው የጆንስ ሆፕኪንስ ዩኒቨርሲቲ ዛሬ ማለዳ ላይ ባስታወቀው መሰረት በአሁኑ ወቅት በዓለም ደረጃ ከ98 ሚሊዮን በላይ የቫይረሱ በሽተኞች አሉ። ዩናይትድ ስቴትስ ውስጥ የቫይረሱ በሽተኞች ቁጥር 24 ሚሊዮን ሲሆን አሜሪካ በቫይረሱ በሽተኞች ብዛት ከዓለም ቀዳሚ ቦታ መያዙን ቀጥላለች። ሁለተኛዋ ብራዚል ስትሆን 12 ሚሊዮን የኮቪድ-19 በሽተኞች አሏት። ሦስተኛ ቦታ የምትይዘው ሩሲያ ከ600 ሺህ በላይ በሽተኞች እንዳሏት ተዘግቧል። ዩናይትድ ስቴትስ 125039 ሰዎች በኮሮና ቫይረስ የሞቱባት ሲሆን በሙታኑ ብዛትም ቀዳሚ ቦታ ይዛለች። ሁለተኛዋ ብራዚል ወደ 56000 የሚጠጉ ሰዎችን በቫይረሱ በሽታ አታለች። አድማጮች፣ የምሽቱ ዜናችን እዚህ ላይ አብቅቷል። መልካም ጊዜ ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ሰኔ 20 2012 ዓ.ም ምት ምሽት ፕሮግራም ነው። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የአሜሪካ ድምጽ ሰራተኞች በየቤታችን እንገኛለን። የምትከታተሉትን ቅንብር የምናስደምጣችሁም ከየቤታችን ሆነን ነው። በፌስቡክ ላይቭ አትቪ አምሃሪክ እንዲሁም በአህዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ትችላላችሁ። አሁን ለዛሬ ሙሉን የአየር ሰዓት ወደሚረከበው ዝግጅት እናልፋለን። ኮቪድ-19 በኢትዮጵያ ስጋት ክፋቱና ጥፋቱ በሚል ርዕስ የተካሄደ የኢንተርኔት ላይ ውይይት ተከታይ ክፍል ለዛሬ ተሰናድቷል። ውይይቱ የተዘጋጀው በአሜሪካ ድምፅና በአህዱ ራዲዮና ቴሌቪዥን ትብብር ሲሆን ኮሮና ቫይረስና ኮቪድ-19ን ለሚመለከቱ ከተለያዩ የኢትዮጵያ አካባቢዎች ለተነሱ ጥያቄዎች እውቀትና ልምድ ባላቸው ባለሙያዎችና ባለስልጣናት መልሶችና ማብራሪያዎች ተሰጥተዋል። ውይይቱን ከአሜሪካ ድምፅ የመራው ሰለሞን አባተ ነው። ተከታተሉት። ከመላ ኢትዮጵያ ጥያቄዎች ደርሰውናል። እነዚህ ጥያቄዎች ከይባላልና መላምት እስከ እውነት ከምርምርና ሕክምና እስከ መንግስት ስትራቴጂና ምላሽ እንድንዳሰስ ያስገደዱን ጥያቄዎች ናቸው። በፕሮግራሙ ላይ በልምድም በእውቀትም የበሰሉ ባለሙያዎች ናቸው መልስ የሚሰጡት እየተሳተፉ ያሉት በዚህ በሁለተኛው ክፍልም ቀሪ ጥያቄዎችና መልሶች ይስተናገዳሉ። ዋሽንግተን ዲሲ ላይ ሰሎሞን አባተ ነኝ የማስተናግዳችሁ። አዲስ አበባ ላይ አጋራለኝ ጤና ስጥልኝ ሰለሞን። እዚህ አዲስ አበባ ከአህዱ ራዲዮና ቴሌቪዥን ከሚገኘው ስቱዲዮ ፍታወቂያው እንደሰነኝ አመሰግናለሁ። ፍትሐ ወቅ መላውን የአሃዱ ራዲዮና ቴሌቪዥን ባልደረቦች እንዲሁም መላውን የስራ አመራርም ጭምር አሁን እንግዶቻችንን ላስተዋውቅ። አሃዱ ስቱዲዮ ውስጥ የሚገኙት ዶክተር ኤባ አባተ የማህበረሰብ ጤና ኢንስቲትዩት ዋና ዳይሬክተር ናቸው። ዶክተር በየነ ደራሮ ሞጆ ላይ ይገኛሉ። በኦሮሚያ ዋነኛው የኮቪድ-19 ህክምና ማዕከል የሚገኙበት የሞጆ ሆስፒታል ሜዲካል ዳይሬክተር ናቸው። ዶክተር ወንድም አገኝ እምቢያለ ባህር ዳር ይገኛሉ። በባህር ዳር ዩኒቨርሲቲ መምህር ሐኪምም ናቸው በሙያቸው እንደዚሁም በዩኒቨርሲቲው የኮቪድ-19 ምላሽ የቴክኒክ ኮሚቴ ሰብሳቢ ናቸው። የህብረተሰብ ጤና አደጋዎች አማካሪም ናቸው። ዶክተር ሶስና ከበደ ቦልቲሞር ነው የሚኖሩት። የውስጥ ደዌ ሐኪም ናቸው። እስከ ቅርብ ጊዜ ድረስ የጆንስ ሆፕኪንስ ዩኒቨርሲቲ ባልደረባ፣ የህብረተሰብ ጤና አስተማሪ ተሟጋችም ናቸው። የተከበራችሁ ተመልካቾቻችን እየተከታተላችሁ ያላችሁት ኮቪድ-19 በኢትዮጵያ ስጋት ክፋቱና ጥፋቱ በሚል ርዕስ በአሜሪካ ድምፅና በአህዱ ቴሌቪዥን ትብብር የተዘጋጀውን የኢንተርኔት ስብሰባና ውይይት ነው። ይቀጥላል ውይይታችን፣ አብራችሁን ቆዩ። አሁን ወደ ተከታዩ ጥያቄ እናልፋለን። ያለ ያለው ቁጥር አንዳንዶች ከፖለቲካ ጋር እያያዙታል ከምርጫም ጋር ተያይዞ እየተባለ ነው፣ እና ለፖለቲካ ነው እየተጠቀሙበት ያለ እንጂ ይህንን ያክል ያለው ቁጥር የለም እያለ እየተዘራጋ ነው ያለው። አንዳንዱ ደግሞ ቁጥሩ ልክ ነው ብሎ በከፍተኛ መሸበርና ችግር ውስጥ ነው ያለው እና ሕዝቡ ትክክለኛ የሆነ መረጃ እንዲኖረው በዚህ ጉዳይ ላይ የሚመለከታቸው አካላት ግልጽ የሆነ መረጃ ቢሰጡን ደስ ይለኛል። ምን ይላሉ ዶክተር ኢባ? አመሰግናለሁ በድጋሚ የኮሚኒቲ ትራንስሚሽን ማህበረሰብ አቀፍ የሆነ ስርጭት በሚጀምርበት ወቅት ፍጥነቱ እጅግ ይጨምራል። እኛ እንደውም አሁን እያልን ያለ ነው። በተለይ ማህበረሰባችን ጥንቃቄን የታከለበት አኗኗር ካልተከተለ ተለቅ ያሉ ሜጀሮች ወይም ደግሞ ትኩረቶችን መስራት ካልቻልን፣ ቁጥሩ እንደውም ከዚህ በላይ ሊያይል ይችላል። ስለዚህ ዛሬ አሁን ሪፖርት እየተደረገ ያለው እንግዲህ በመቶ ቤቶች ውስጥ ነው። ነገ ከነጎዲያ ጥንቃቄ ካልተጨመረበት እንግዲህ የማህበረሰቡም የሚመለከተውም አካል እነዚህ በሺዎች የማይቆጠሩበት ምክንያት አይኖርም የሚል እምነት አለን። ዛሬ ጋና ላይ ብንሄድ ከአንድ ሺህ በላይ ኬዞችን ሪፖርት የተደረገበት አግባብ አለ። ካሜሮን ላይም እንደዛው። ስለዚህ ይሄ አፍሪካ ውስጥ ያለ እንግዲህ ዳታ ነው እያወራን ያለ ነው እና እኛም ከዛ ውጪ የምንሆንበት አግባብ አይደለም። ስለዚህ በጥቅሉ ለፖለቲካ ፍጆታ የሚውል ሪፖርቶች አይደለም እየወጣ ያለው። ምክንያቱም ይሄን የሚሰራው አካል ሙሉ በሙሉ ሙያዊ ወይም ፕሮፌሽናል ሆኖ የሚሰራ አካል ነው። ከሁሉ በላይ ግን ኮሮና እንግዲህ ዓለም አቀፍ ስለሆነ ሌሎች ሀገር ላይ ያለውን ሁኔታ ብቻ ማየቱ ለዚህ ምላሽ ይሆናል የሚል እምነት አለኝ። የእኛ ፍራቻ ግን ማህበረሰባችን በዚህ ሳይዘናጋ ማድረግ የሚገባውን ጥንቃቄ ማድረግ ይኖርበታል። ይሄንን ማደርግ ግን ከሆነ እነዚህ ቁጥሮች በሙሉ ራሳቸው በእጥፍ የማይጨምሩበት ምክንያት እንደሌለ እንደው ማስመር ፈልጋለሁ። አመሰግናለሁ። ዶክተር ኤባ እንግዲህ የእርሶ መስሪያ ቤት ለነዚህ ቁጥሮች በየዕለቱ ለምን ያልተሰማቸው ቁጥሮች ኃላፊውና አስተባባሪውና ትክክለኛ ቁጥሮች በቅርብ ክትትል የሚደረግባቸው ይሆናሉ ብለን እናምናለን። ወደ ዶክተር በየነ ሞጆ ላይ እንደዚሁም ደግሞ ወደ ዶክተር ወንድም አገኝ ባህር ዳር ላይ እንደ አጠራጠር ላሉ ማብራሪያዎች መመለስ ፈልጋለሁኝ። በዚህ ጉዳይ በሀገራችን ላይ ከኮሮና ቫይረስ ተፈጥሮን የመተላለፍ ሁኔታ እና ከኮቪድ ሕክምና ጋር የሚያያዙ አንዳንድ ወሬዎች እንዳሉ ጥያቄ ያቀረቡልን ተመልካቾቻችን፣ አድማጮቻችን አሉ። አስመላሽ ጥዑማ ይባላለሁኝ፣ የመቀለ ነዋሪ ነኝ። መላምቶች አሉ። በሞቃት አካባቢዎች በሽታው ብዙም ሲቨር አይደለም ይባላል። ወጣቶችን ብዙም አያጠቃም ይባላል ወጣቶች የማያጠቃበት ምክንያት ኢሚኒታቸው የተሻለ ስለሆነ ነው ወይስ ሌላ ምክንያት አለው ኤነሽ ብርሃኑ ነኝ ከአማራ ክልል ባህርዳር ከተማ የሚወራው አንዳንድ መላምቶች ስላሉ የምንመገባቸው ምግቦች በሽታውን ለመቋቋም አስችሎናል ከተያዘም በኋላ ለማገገም የሚችለው ሰው አመጋገቡ በተለይ ይሄ ባህላዊ አመጋገቡ ምናምን የተለያዩ ነገሮች የሚባሉት ምን ያክል አመጋገባችን በሽታውን ለመቋቋም አስችሎናል ራሴ አበራ መንግስቱ እባላለሁ። ጎኖሪያ አድራሻዬ ድሬዳዋ ነው። ድሬዳዋ አካባቢ ባለፈ አንድ ሰው ላይ ተገኝተው ከሱ ጋር የነበረችውም ሴት ላይ ተገኘ ተብሎ ነበረ። ከሱ እነሱ ሌላ ከሱ ጋር ግንኙነት የነበራቸው ሰዎች ከአስር በላይ የሚሆኑት ተመርምሮ ነፃ ናቸው ተባለ። ከዛም ይሄንን ነፃ የሆኑበት ምክንያት እንዴት ነው? የሙቀቱ ሁኔታ አስተዋጽኦ አለው ማለት ነው ወይስ ሌላ አካባቢ የምንሰማው አዲስ አበባ አንድ ሰው ላይ የተገኘው እንትን ሰላሳ ሁለት ሰው ላይ ተገኘ ተብሎ ተይዟል። ሀረር ደግሞ በአንድ ሰው ላይ የተገኘው ሌላም ሁለት ሰው ሶስት ሰው ላይ ተገኝተዋል። ንክክ ያላቸው ሰዎች ሌላም እየተገኙ ነው እዚህ ምክንያቱ ምንድን ነው? እኛ ጋር ያልተገኘውስ ሙቀቱ አልቲቱዱ አስተዋጽኦ አለው ነው ለዚህ ነገር ወይም ለሕክምና እንደ ነጭ ሽንኩርት፣ እንደ ፌጦ እና እንደ ዝንጅብል የመሳሰሉ ቅመማ ቅመሞችን መጠቀም ይቻላል ና ወይም ሙቁሃ መጠጣት ወይም የመሳሰሉ የሚሉ ወሬዎች ከየቦታው እናገኛለን እና እስቲ ይህንን ጠቅለላ አድርገው እንዲያስረዱን ጠይቁልን ብለው ብዙ ተመልካቾቻችን ጠይቀዋል ና በመጀመሪያ እስቲ ወደ ሞጆ ልሂድ። ዶክተር በየነ ምን ይላሉ እርስዎ አጠር ያለ መግለጫ ካለዎት አመሰግናለሁ ስለ ተሰጣኝ ድለሙ በድጋሚ ምናልባት ብዙ አይነት መላምቶች አሉ ሰዎች የተለያዩ ነገሮችን ያደርጋሉ እንደ አንድ ነገር ማንሳት የሚፈልገው ሆ በሽታው ወደ አገራችን በገባ ሰሙ መጀመሪያ ሰሙ ባልኮል እጃችሁን አስቡ የጠቃቸው ጠብቃት እንደዚህ የሚባል ትምህርቶችን እኛም እየሰጠን ነበር። እና አንድ ሰው እየጠየቀኝ ልንገራቸው በአካል መጥቶ ማለት ነው እና በአልኮል እጃችንን እናጸዳ፣ በአልኮል እጃችንን ስናጸዳ ቫይረሱን ልንገለው እንችላለን የምለውን ትምህርት ሰምቷል እና መጥቶ ታዲያ እጃችን ላይ ያለውን ቫይረስ መግደል የሚችል ከሆነ አልኮል ወይም አረጌ ብንጠጣ ውስጣችን የገባ በሆኑ ቫይረስ ይገርማል። ስለዚህ መጠጣት አልኮል መጠጣት ቫይረሱን ለመከላከል ይጠቅማል የሚል ፐርሰፕሽን ነበረ ማለት ነው፣ አመለካከቶች ነበረ። ምናልባት እንደ እኛ አንዳንድ እንዴት የምናስበዛብ እንጂ ከኛ በላይ የአየር ንብረታቸው በጣም ሀሩር ፀሐይ፣ በዛበት ሙቀት ያለው አገራት አለ ከኢትዮጵያ በላይ ማለት ነው እና ኢትዮጵያ እንደምናውቀው ሶስቱንም የአየር ንብረት እንትኖች አሉ። ደጋን ወይ ደጋን በረሃው ማለት ነው። ስለዚህ እኛም ነው ሶስቱንም ማለት እና ረሃማ የአየር ንብረት ቢሆን እንኳን ቫይረሱ እዛ አካባቢ አይተፋፋ የሚለው ነገር በጣም ፈት ሆነት የራቀ ነገር ምናልባት ራሳችንን ማናታለ ደስ ለ ሁለተኛው ነገር እኛ ኢትዮጵያውያን እንደሌሎች ሳይሆን የተለያዩ ቅመማ ቅመሞችን እንጠቀማለን። በርበሬ እንበላለን

የኛ ማህበረሰብ ማወቅ ያለበት ምንድን ነው? በእነዚህ ነገሮች ራሱን ማያቻለን በጣም ደስ ብል። በርግጥ ነጭ ሽንኩርት መጠቀም ዝንጅብል መጠቀም የሰውነት የበሽታ ነው የመከላከል አቅም ሊያዳብር ይችላል። ይህ ማይካድ አቅም። ከዛ ውጭ ግን በቀጥታ ቫይረሱን ይገድላል፣ ቫይረሱን ከሰውነታችን ውስጥ ያስወግዳል የሚለው ነገር በጭራሽ የተሳሰተ ነገር ነው። ስለዚህ ይህም በማወቅ ማድረግ ያለብንን ጥንቃቄ እጃችንን በደንብ በመተሳተፍ ድቀታችንን በመጠበቅ የአፍና የአፍንጫ ጭንብር በማድረግ በሽታውን መከላከል እንችላለን። ካለነ ግን ቅድም እንዳነሰው አይነት ምሳሌ እንዳይሆን ማለት ነው ሰውየ የጠየቁ አይነት ነገር እናለምን አረቄ ከጠጣን እጃችን ላይ ያለውን ቫይረስ የሚገድል ከሆነ ውስጣችን ያለውን ደግሞ ከጠጣንበት ይገላል ጀምሮ በጉልነት ባይወስደን ደስ ይለኛል። ስለዚህ ይህም በማወቅ የነዚህ ነገሮች ችን በጥናት የተረጋገጡ የበሽታ መከላከያ መንገዶችን በአግባቡ ብንጠቀም ህይወታችንን ማህበረሰባችንን እኛንም ሀገርንም መታደግ እንችላለን የሚል እምነት ነው ያለ። አመሰግናለሁ። ዶክተር ደራሮ እስቲ ምናልባት አጠር ላለ ተጨማሪ የሚሰጡን ማብራሪያ ካለው ወደ ባህር ዳር ልሂድ። ዶክተር ወንድማገኝ ካሉ መስመር ላይ አጠር አድርገው የሚጨምሩልን ነገር ይኖራል። እንግዲህ ካነሳቸው ነገሮች አንጻር ያው ቅድም ዶክተር ኤባም እንዳለው ኮሮና ላይ የሚደረጉ ጥናቶች በጣም ውስን የቫይረሱን በቅርቡ እንደመጀመሩ ውስን በመሆናቸው በቂ መረጃዎች የሉን ጥናታዊ መረጃዎች ሙቀት እና በየጊዜው አዳዲስ እንደዚህ አይነት ወሬዎች ይወጣሉ። ከሙቀት ጋር በተያያዘ ቅድም በየነም እንዳለው በተለይ እንግዲህ መካከለኛው ምስራቅን እንደምሳሌ ማየት ይቻላል። ሳኡዲ በአሁኑ ሰዓት ከመቶ ሀያ ሰባት ሺህ በላይ በቫይረሱ የተጠቁ ሰዎች ናቸው ያላት። እንደ ኳታር ሙቀት ያለው ቦታ የለም። ብራዚልን የምናየው ነገር ነው። ኢኳቴሪያን ሪጅን ላይ ያሉ ሀገሮች ያው ከመጀመሪያዎቹ ተጠቂዎች ላይ ባይሆኑም በአሁኑ ሰዓት ቁጥራቸው እየጨመረ ነው። ቁጥሩ በጣም በጣም በጣም እየጨመረ ነው። አሁን ብራዚል በዛሬው መረጃ ወደ ስምንት መቶ ዘጠና ሺ ደርሷል። እንግዲህ የብራዚል የአየር ሁኔታ ከኛ ሁኔታ ብዙም ልዩነት የለውም። ሙቀትም በተመለከተ አፍሪካም ውስጥ በምንመለከትበት ጊዜ ያው መጀመሪያ አፍሪካ ውስጥ አሁን ትልቁ ቁጥር የነበራቸው በምዕራብ፣ ደቡብ እና ሰሜን አፍሪካ ሪካ ላይ የነበረ ቢሆንም ከጊዜ በኋላ ግን ይሄ ነገር ወደ እነ ጋና፣ ናይጄሪያ እየመጣን ያለው ቁጥራቸውም በፍጥነት እየጨመረ ነው። ጎረቤታችን ሱዳንን መመልከት ይቻላል ማለት ነው። ከዛ ውጭ የሚወራው ነገር ምንድን ነው? ከቅመም አቅመም ጋር በተያያዘ የተነሳው ነገርም ቅድም ለተባለው ብዙም መረጃ የለንም። ሌሎቹ ሀገሮች እንግዲህ ኢትዮጵያ የሌሎችንም ሀገሮች ባህል ካለማወቅ የተነሳ ይመስለኛል። እንግዲህ ቅመማ ቅመም በተመለከተ ሰለሞን፣ ሩቅ ምስራቆችን እንደ ህንድን፣ ታይዋንን ታቃቸዋለ የታይፎድ የህንድ ምግብ ሲባል በጣም የሚያቃጥል ምግብ ይበላሉ ከኛ በላይም እንዲያውም አንዳንድ ጊዜ ቅመማ ቅመም የበዛበት ማለት ነው። ግን በእነዚህ ሀገሮችም የበሽታው ስርጭት በጣም እየጨመረ ነው ያለው። በቅርቡ የወጡት መረጃዎች እንደዚሁ ቅድም እንደተባለው በጣም እንግዲህ ሳይንቲፊክ የሆኑ መረጃዎች ወይም ሳይንቲፊክ መንገዱን ተከትለ የወጡ መረጃዎች ባይሆኑ ከከፍታ ጋር በተያያዘ የወጡ መረጃዎች አሉ። በተለይ እንደ ሩቅ ምስራቅ ላይ የተሰሩ አይነት ጥናቶች፣ አንዳንድ ሀገሮች ላይ በጣም ከፍተኛው ከባህር ጠለል በላይ ሶስት ሺህ እና ከሶስት ሺህ ሜትር በላይ በሆነ ቦታ ላይ የቫይረሱ የመኖር አቅም ደካማ ነው ማለት ነው። ይሄ የወጣ አንድ ሁለት ጥናቶች ናቸው። እነዚህ ጥናቶችም ደግሞ ቅድም እንደተባለው ሳይንሳዊ መንገድ ተከትለው የሄዱ ወይም ደግሞ ወደ ሌላ አሁን የኢትዮጵያ ከፍታ ጋርም አምጠን ያን እውነታ እዚህ ልንተረጉመውም አንችልም ነው። ስለዚህ በአጠቃላይ ስናይ ምንድን ነው ኢትዮጵያውያን ለምንድን ነው ቫይረሱ ያልተስፋፋው ሲባል የመጀመሪያው ቅድም ዶክተር ኤባም እንዳለው የቫይረሱ ተፈጥሯዊ ዑደት ነው። ምክንያቱም ሲጀምር አብዛኛዎቹ እንግዲህ አውሮፓውያንም አሜሪካውያንም በጣም የተጠቁበት ምክንያት አንደኛ ቫይረሱን የሚያመጡ ብዙ ተጓዦች ስለነበሯቸው ነው። እኛ አፍሪካውያን በአጠቃላይ ያው ለሽርሽርም ለምንም የሄደ ሰው ውስን ከመሆኑ ጋር የተነሳ ወደቦቻችንም ደግሞ መግቢያ ማዕከሎቻችንም ውስን ከመሆናቸው የተነሳ ቫይረሱ ዘግይቶ ከመጀመሩ ጋር በተነሳ አሁን ያለንበት ፍጥነት እስከዚሁም የተጋነን አይደለም። ይሄ ማለት ግን ነገ ከነገ ወዲያ ይህ ፍጥነት እንግዲህ ዓለም አቀፍ ቫይረሱን ፍጥነት በምናይበት ጊዜ መጀመሪያው አንድ ወር በአጠቃላይ በዓለም አቀፍ ደረጃ ሪፖርት የተደረገው ከአስራ አራት ሺህ በላይ አልነበረም ቻይናን ጨምሮ ማለት ነው። ከዛ በኋላ ነው እንግዲህ በየጊዜው እጥፍ እየሆነ በሚሊዮኖች የደረሰ ነው ማለት ነው። በአሁኑ ሰዓት በየቀኑ ወደ መቶ አርባ ሺህ የሚሆኑ ሰዎች ናቸው የሚያዙት። ይሄ ደግሞ የሆነበት ምክንያት ምንድን ነው? ብዙ ሰዎች ኢንፌክትድ በሆኑ ቁጥር ወይም ደግሞ ቫይረሱ ካላቸው የመተላለፍ እድሉ ወይም ደብሊንግ ታይም የሚባለው ወይም ደግሞ እጥፍ የመሆኑ እድሉ በጣም በከፍተኛ ሁኔታ እየጨመረ ምጣ ማለት ነው። ስለዚህ የእኛ ምጣ ፈንታ ያው የኢትዮጵያ ማህበረሰብ ቴኒስት እንደተነበየው በቅርብ ጊዜ ውስጥ አስፈላጊ የሆኑ መከላከሎች ካላደረግንን እስካሁን በሳይነት የተረጋገጡ መከላከሎችን ደብልታይማችን በጣም አጭር ጊዜ እየሆነ ይመጣል የሚል ግምት ነው ያለው። በጣም አመሰግናለሁኝ ለዚህ ጥያቄ መልስ የሰጣችሁኝ ዶክተር ኤባ ዶክተር በየነ ዶክተር ወንድማገኝ ሁላችሁንም። በቅርቡም የኢትዮጵያው ጠቅላይ ሚኒስትር ሁኔታዎች ወደ ክረምቶ አካባቢ የከፉ ሊሆን እንደሚችል እያሳሰቡ ነበረ። እስቲ ቀጥሎ ወደ ሁለት ጥያቄዎች ልለፍ። በአመዛኙ በምርመራ ላይ የሚያተኩሩ ናቸው እነዚህ ጥያቄዎች። ዝናሽና ናዚፍ ናቸው ከአዲስ አበባ የሚጠይቁት። በመጀመሪያ የአሜሪካ ድምፅ ሬዲዮ የአማርኛ ዝግጅት ክፍል ይህን እድል ስለሰጣችሁ በጣም አመሰግናለሁ። ኮሮና ቫይረስ እንግዲህ ብዙ ሰዎችን ሕይወት እያጠፋ ነው። በየቀኑ በየዕለቱ የሰው የሚመረመረው ሰው ቁጥር በተጨመረ ቁጥር የሚገኘው የዚህ ቫይረስ ተጠቂ ቁጥርም ከፍ እያለ ነው የመጣው ይህ ደግሞ የሚያሳየው የመቶ 10 ሚሊዮን እና ከዛ በላይ ህዝብ ያለበት ሀገር ላይ ብዙ መመርመር ይጠበቅብናል ማለት ነው። እንደ ሌሎቹ ሀገራት እንኳን በቀን 25ሺ፣ 30ሺ፣ 50ሺ እና እስከ 100ሺ መመርመር ባንችልም ብዙ ክልል ነው ያለ፣ ነው ብዙ ህዝብ ነው ያለው። ለምንድን ነው የዚህን የበየቀኑ የሚመረመሩ ሰዎችን ቁጥር መጨመሪያ አልተቻለው? የአሜሪካ ድምፅ ሬዲዮ የአማርኛ ክፍል ዝግጅትን በጣም አመሰግናለሁ ለሰጠኝ እድል። እኔ የጤና ሚኒስቴር እና የህብረተሰብ ጤና ኢንስቲትዩትን መጠየቅ የምፈልገው ይሄን ያህል ሰው ተይዟል፣ ሞቷል፣ ንክኪ ያለው ንክኪ የለውም። እንደገና ነው የሞቱ ሰዎችን በአስከሬን ምርመራ የተገኘ የሚል ሪፖርት መስማት ጀምሬያለሁ እና አሁን ምን ማለት ነው ግራ ገብቶኛል። እሱን መጠየቅ ፈልጋለሁ። ምልክቱ እንደተነገረ ያስነጥሳል፣ ያስላል፣ ደረቅሳል፣ ትኩሳት አለው፣ አንዳንዴ ደግሞ የማስቀመጥን ባህሪ ያለው ተብሏል። ይሄ ሁሉ ሳይታይ ነው ሰዎቹ የሞቱት? በድንገት እንደው ያዝ አድርገው ጥድፍ አድርገው ዱብ አድርጓቸው ነው እንዴት ነው አስከሬን ላይ ብቻ የታየው? እንግዲህ የሚያስል ሰው የሚያስነጥስ ሰው ካለ ምልክቱ ከታየበት ጠቁሙ ተብሎ አጭር የስልክ መስመርም ተቀምጧል። ስለዚህ እሱን ተግባራዊ ሳይደረግ ቀርቶ የእኛ ኢንፎርሜሽን ጋፕ ነው ወይስ በሽታው ባህሪውን ቀይሯል? እንዴት ነው አስከሬን ምርመራ ላይ ኮሮና ቫይረስ መገኘቱን ያወቅ ነው የሚለው ጥያቄ ሆነብኛል። አመሰግናለሁ። ዝናሽንም ናዚፍንም ለጥያቄዎቹ በተለይ የዝናሽ ጥያቄ በቀጥታ ለህብረተሰብ ጤና ኢንስቲትዩት የተላለፈ ቢሆንም ከአጠቃላይ ሳይንሳዊ ሁኔታዎችና ከሕክምናው አኳያ እንዲመለከቱልን እስቲ ዶክተር ሶስናን በቅድሚያ ልጠይቅና እነዚህን የተነሱትን ጥያቄዎች የሚመለከት ከምርመራውና ከምርምሩ ጋር የሚሉን ነገር ካለ። እሺ፣ አመሰግናለሁ አቶ ሰለሞን የዝናሽ ጥያቄ ለምን ሰዎች ከሞቱ በኋላ ተገኘ፣ በሳሉ ሳይገኝ፣ ይህ ጥያቄ ነው። ከስድስት እስከ አርባ ፐርሰንት የሚሆን ሰው ቫይረሱ ይዞ ሳያውቀው የሚንቀሳቀስ ሰው አለ። ያው ከዚህ በፊትም ደጋግመን በተለያየ ቦታ ብዙ ሰዎች የምንደራገው ቫይረሱ እንኳን ይዟቸው የሚድኑ ሰዎች ከአምስ ከሰማኒያ በመቶ በላይ ናቸው እና በብዙ ሰው ምንም አይነት ምንም አይነት የውጭ የሚሆን ማሳያ ሳያሳይ ቫይረሱ ሊኖረው ይችላል። ስለዚህ በዛ በከሬሳ ላይ ምርመራ በሚገኝበት ጊዜ የሚገኘው ኮቪድ አስራ ዘጠኝ መገኘቱ ያሰው ምንም ስም ሳይኖረው ሊሆን ስለሚችል በዛ በኩል የተቀና ስላለ መርሱ ነው። እንግዲህ ባጭሩ፣ አንዳንድ ጊዜ ደግሞ ያው እንዳልኩት ከሰማኒያ በመቶ የሚሆን ሰው ቢኖረውም እንኳን በጣም ልክ እንደ ትንሽ እንደ ጉፋን ሆኖ ሊኖር የሚችል ያ ሰው ላያውቀው ይችላል። ስለዚህ ይሄ ደግሞ የተለየ ነገር ሳይሆን ቀደም ብለን የተናገርነውን ነገር ለምን መጠንቀቅ እንዳለብን የማህበረሰብ ጤና አጠባበቅ በጣም አስፈላጊነቱ እስከ ሰላሳ ፐርሰንት የሚሆነው የሚጋባው ሰዎች እንዳላቸው እንኳን ሳያውቁ የሚያስተላልፉት ቫይረስ ነው። ይህ ነው ትልቅ ሰው የበዛበት ቦታ በምንሄድበት ጊዜ ሁለት ሜትር መጠበቅ ያለብን ስናስል ወይም ደግሞ ስናነጥስ እዚህ ክንዳችን ላይ ማድረግ ያለብን እና አፋችን እና ፍንጫችን መሸፈን ያለብን ብዙ ሰው ሊኖረው ይችላል ሳያውቅ። ይሄ ነው መስ እንግዲህ አመሰግናለሁኝ ዶክተር ሶስና። ዶክተር ኤባ የእርስዎ መስሪያ ቤት እርስዎ የሚመሩት መስሪያ ቤት በስም ተጠርቶ ጥያቄ ተነስተዋል እንደተመለከቱት። እስቲ ወደ እርስዎ ደግሞ ዞር ልበል። አመሰግናለሁ ሰለሞን። የመጀመሪያው ጥያቄ ከላብራቶሪ ጋር የተገናኘ አጠቃላይ ሀሳቡ ተገቢ ነው ብዙ በመረመርን ወቅት ብዙ በፖዚቲቭ የሆኑ ግለሰቦችን የማግኘት ፕሮባቢሊቲው ወይም ሁኔታው ይጨምራል ነገር ግን ነባራዊ ሁኔታዎችንም ደግሞ ማየትና በተለይ ደግሞ በዚህ ስራ ላይ እየተሰሩ ያሉ ነገሮችን በደንብ ግንዛቤ መስጠት አስፈላጊ ነው የሚል እምነት አለኝ ምናልባት በዚህ ወደ አራት አምስት ወር በሚገመት የኮቪድ አስራ ዘጠኝ የመከላከል ሂደት ቆይታችን ውስጥ በሀገር ደረጃ እጅግ ከፍተኛ ምርታን ወይም ደግሞ ለውጥን ካመጣንበት ዘርፍ አንደኛው የላቦራቶሪ ምርመራ ነው። ይህንን እንግዲህ ብዙም ማለትም ሳያስፈልግ መጀመሪያ ናሙናዎችን ምልክ የነበረው ወደ ውጭ ነው። ስለዚህ በሀገሪቱ ውስጥ ይህንን በበቂ ሁኔታ ሊመረመር የሚችል ብቃት ላይ እንዳልነበርን ማሳያ ነው። በጣም ሳይቆይ በጥቂት ሳምንታት እዚሁ አዲስ አበባ ውስጥ በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የመጀመሪያው ምርመራ ከጀመርም በኋላ አጠቃላይ ዓለም አቀፍ ሁኔታው እየሰፋ ሲመጣ አዲስ አበባ ላይ ብቻ ማቆየትም ብቻም ሳይሆን በተለያዩ የሀገሪቱ ክፍሎች ውስጥ ይህን ካላስፋፋን በስተቀረ ችግሩን መቋቋም እንደማንችል ግንዛቤ በመውሰድ እጅግ ከፍተኛ ስራ ነው የተሰራው። እንደውም ለሌላ ስራዎቻችን ማሳያ የሆኑ ስራዎች ነው የተሰሩት በላብራቶሪ ዘርፍ። በተለይ የተለያዩ ሴክተሮች ወይም ዘርፎች ብዙ ጊዜ ግንኙነት በመፍጠር ለአንድ ዓላማ ብዙም ሲሰራ ሲሰሩ አያስተውልም በዛ ረገድ የትምህርት ዘርፉ የጤናው የግብርናው አንዱ ጋር ያለውን መሳሪያ ወደ አንዱ በማምጣት አሁን በምንነጋገርበት ወቅት እንግዲህ ወደ ሰላሳ ሁለት የሚሆኑ ላብራቶሪዎች በኢትዮጵያ ውስጥ ይህን ምርመራ እያደረጉ ያለበትን ሁኔታ ለመፍጠር ተችሏል። ስለዚህ ይህ እንግዲህ በጣም በአጭር ጊዜ እጅግ ከፍተኛ የሆነ መዋለ ንዋይ የሚፈልግ እና ደግሞ ፍጥነትንም በሚፈልግ መንገድ የተሰራ ስለሆነ በበጎነቱ መግለጽ እንፈልጋለን። ለማሳያ እንዲሆን እንግዲህ ወደ የፌብሩዋሪ እና ማርች አካባቢ ወደ 1500 ወይም 1600 ገደማ ነው። በእነዚህ ጊዜያቶች ውስጥ ወደ ሁለት ወር በሚገመት ጊዜ ውስጥ ምርመራ የተደረገው። ይሄ ቁጥር ወደ ኤፕሪል ላይ ስንመጣ ወደ ሚያዚያ ይሄ ቁጥር ወደ 16000 ነው በወር ለማሳደግ የተቻለው። ግንቦት ላይ ስንመጣ 16000 የነበረውን ወደ 91000 ነው እንዲያድግ የተደረገው። አሁን እንግዲህ እስከ ትላንት ድረስ የግማሽ ወሩን ካየን ደግሞ ሰኔ ላይ እስከምንነጋገርበት ጊዜ ወደ ሰባ ሁለት ሺህ አካባቢ ነው ያለው። እንግዲህ ይሄንን በአማካይ ከመነዘር ነው የመጀመሪያዎቹ ሁለት ወር ወራት ውስጥ በአማካይ በቀን ሰላሳ ሶስት ናሙናዎችን አናላይዝ የምናደርግበት ሁኔታ የነበረበት ያንን ወደ አምስት መቶ አርባ አራት በቀጣይ ወር ከዛ በኋላ ወደ ሶስት ሺህ እና አሁን ደግሞ ሰኔ ላይ እስከ አምስት ሺ አንድ መቶ በአማካይ በቀን መስራት የቻልንበት ሁኔታ አለ እና ይሄ እንግዲህ ከፍተኛ የሆነ አበረታች የሆነ እንቅስቃሴ ነው ብሎ መናገር እንችላለን። ግን በቂ አይደለም። ቅድም እንደተባለው ኢትዮጵያ ከመቶ ሚሊዮን በላይ ሕዝብ ያላት ሀገር ስለሆነች ብዙ መስራት ይፈልጋል። ያንን ታሳይ በማድረግ አሁንም ይሄ ቁጥርን ወደ ሀምሳ ለማሳደግ ስራዎች እየተሰሩ ነው ያሉት። ይሄ በሚሆንበት ወቅት አጠቃላይ እንግዲህ እቅዳችን በጥቂት ወራት ውስጥ በአንድ በሁለት ወር ጊዜ ውስጥ ቢያንስ የመመርመር አቅማችንን ወደ 14 ሺ ማድረስ ነው በቀን። ይህንም በምናደርግበት ወቅት እንግዲህ አብዛኛውን ጫና መቋቋም የምንችልበትን ሁኔታ እንፈጥራለን ከሚል እሳቤ ነው። እንግዲህ ብዙ ጊዜ የሚታየው ምንድን ነው? አሜሪካ፣ አውሮፓ አካባቢ ያለውን ሁኔታ ታሳቢ በማድረግ ብዙ ነገሮችን ታሳቢ ሳናደርግ ቀጥታ እዛ ያየነው ነገር አፍሪካ ውስጥ ማድረግ እንችላለን ወይ? ይሄ በጣም አዳጋች እንደሆነ ለሁላችንም ግልጽ ነው። በተለይ ደግሞ ኮቪድ 19ን በተመለከተ እንግዲህ ይሄንን ፋሲሊቲ ወይም አቅም መገንባት ብቻም ሳይሆን ግብአት ይፈልጋል። ግብአቶቹ ሙሉ በሙሉ በሚያስብል ደረጃ ከውጭ ነው የሚመጡት። አሁን ኮቪድ 19 ላይ ከፍተኛ የሆነ ችግር የሆነው በተለይ እንግዲህ ይሄ ላብ ላይ ብቻም ሳይሆን አጠቃላይ ግብአትን በተመለከተ አለም በሯም በራሷ ዛቢያ የዘጋችበት በተለይ ሀገራት ይሄ አቅም ኖሯቸው ኢንዱስትሪ ያላቸው መጀመሪያ ትኩረታቸው የነሱን ዜጎች ከዛ በኋላ ደግሞ እንደገቢ ገቢ ሁኔታ እይታ የነበረባቸው እና ገንዘብ ይዘን እንኳን ወጥተን ማግኘት ያልቻልንበት ሁኔታ እንዳለም እንደው ታሳቢ መደረግ አለበት የሚል እምነት አለኝ። እንደው ጥሩ ማሳያ የሚሆነው እስከ ቅርብ ጊዜ ድረስ ወደ 99 በመቶ በላይ የሚሆነው የላብራቶሪ ምርመራ ሲደረግ የነበረው አሁንም በድጋፍ በመጡ ቁሶች እና ይህንን ግን አሁን በግዢ አድርጎ በመፈጸም በይበልጥ ይሄን ለማማን ቁጥሩን ለመጨመር ያው ጤና ሚኒስትርም የሚመለከተውም አካል ስራ እየሰራ ነው ማለት እንችላለን። ከአስከሬን ጋር የተነሳ ጥያቄ ልክ ነው። ይሄንን በተመለከተ በቅርቡ የአስከሬን ምርመራ እንዲደረግ በስትራቴጂ መልክ አውጥተን ተግባራዊ ማድረግ ጀምረናል። ይሄ እንግዲህ ሁለት ነገሮችን እንዲመልስ ነው። አንደኛው አስከሬን ለምሳሌ ፖዝቲቭ ቢሆን በዛ ሂደት ውስጥ በኮንታክት ትሬሲንግ ወይም ደግሞ ንክኪ ባላቸው ሰዎች በምናደርገው እንቅስቃሴ ማግኘት የሚገባንን የበሽታውን ስርጭት ሊጨምሩ የሚችሉ የማህበረሰብ ክፍሎችን ለማግኘት ከፍተኛ የሆነ ጠቀሜታ ስላለው ነው። ሁለተኛው እንግዲህ እኛም እንደምናውቀው ማህበረሰባችን ለቀብር ከፍተኛ ትኩረት ይሰጣል መሰባሰብን የግድ ይላል። በዛ ሂደት ላይ ደግሞ አሁንም የበሻውን ስርጭት ከመጨመር አንጻር የራሱ የሆነ ሚና ይጫወታል። ስለዚህ ሁለቱን ነገሮች እንኳን መስመር ለማስያዝ ምርመራ ማድረጉ አስፈላጊ ስለሆነ እስካሁን እስከምንነጋገርበት ወቅት እንግዲህ ከሶስት መቶ በላይ አስክሬኖችን ምርመራ አድርገን ወደ አስራ ሰባት የሚሆኑ ፖዚቲቭ የሆኑ ኬዞችን አግኝተናል። ስለዚህ ጠቀሜታው ቅድም በገለጽኩት አግባብ የሚታይ ነው። ለምን የሚለው ግን ያው እንግዲህ ቅድም ሲገለጽ እንደነበረው ኮሮና ብቻውን በሽታ አምጥቶ ብቻውን የሚገልም ላይሆን ይችላል። በተለይ ይሄ የሚጸናው የተለያየ የጎንዮሽ ወይም ደግሞ ተጓዳኝ ህመም ያለባቸው ሰዎች ላይ ሊከሰት ይችላል። ነገር ግን እነዛ ግለሰቦች ሆስፒታል ላይ የሚመጡት ኮሮና መሰል በሆነ ምልክት ሳይሆን ምናልባት በስኳር ሊሆን ይችላል። ምናልባት በደም ግፊት ሊሆን ይችላል። ምናልባት በካንሰርም ሊሆን ይችላል። በተለያዩ ጤና እክሎች ሊሆኑ ይችላሉ። ነገር ግን በድብቅ ኮሮና ደግሞ የራሱን ስራ ወይም ደግሞ በሰውነታቸው ውስጥ ሊኖር ስለሚችል ሁሉም በዛ የሚጠቃ ወይም ደግሞ ያ ቫይረስ ያለበት ምልክቱን ያሳያል የሚል ስላልሆነ እንደው በዛም ግንዛቤ እንዲወሰድ ነው። እንደውም መረጃዎች የሚያሳዩት ከሰማንያ በመቶ በላይ የሚሆነው የማህበረሰብ ክፍል ምልክቱን እንደማሳይ ስለሆነ ጠቀሜታው ግን ቅድም በገለጽኩት ለሁለቱ አላማዎች እንደሆነ መረዳት እንዲኖር ለመግለጽ እወዳለሁ። ሰለሞን አመሰግናለሁኝ። ዶክተር ኤባ በነገራችን ላይ ተመልካቾቻችን፣ አድማጮቻችን በዚህ ፕሮግራም ውስጥ የምትሰሟቸው ቁጥሮች በፈጣን ሁኔታ ሊቀያየሩ ይችላሉ። በሰኔ የመጀመሪያ ሳምንት መጨረሻ እና ሁለተኛ ሳምንት መጀመሪያ አካባቢ ያሉ ቁጥሮች ናቸው አሁን እየተገለጹ ያሉት። ተከታዮቹ ጥያቄዎች ደግሞ ወደ ሀዋሳ ይወስዱናል፣ እንስማቸው። ኮሮናን በተመለከተ አሁን ጥንቃቄ ከማድረግ አንጻር አፋችንን ጨጥናለን፣ እጃችንን እንታጠባለን፣ እርቀታችንን እንጠብቃለን። ግን እንዴት ነው በዚህ ብቻ መከላከል እንችላለን? ሐኪሞችም እየተያዙ ነው እየተባለ ነው። እና ምን ብናደርግ ነው የበለጠ መከላከል ነው? ንጉልማ ባላለሁ ካቲሲ ካምቦ ነው። ምንን ነው መንካት የሌለብህ? እንዴትስ አይነት ጥንቃቄ ነው ማድረግ ያለብህ? ግድግዳ ላይ ሊገኝ ይችላል። ፍሩት ሳይቀር ብርቱካን። ስሜ እኔ ቢኒያም ከበደ ደስታ ይባላል። የደዷ ከተማ ነዋሪ ነኝ። የኮሮና ቫይረስ ባህሪው በየጊዜው ይለዋወጣል ይባላል። ምንም ግልጽ አልሆነ። ምንም ምንም ሰዎች ደቂቄ የላቸውም እየተባለ ከውጭ ሰው ከመጡት ጋር ከታመመ ሰው ጋር እ ንግግር ሳይኖራቸው እንዴት ሊያዙ ይችላሉ? በሽታው አየር ላይ ያለው በትንፋሽ እስከ ምን ያህል ዲስታንስ የሚጻፈው ላይ ጎግል ላይም ሌሎችም የማህበራዊ ድረገጾች ላይ ገብተን ስናነብና የምናየው ደግሞ ነገር የተለያየ ነው። ኮሮና ቫይረስ ለምንድን ነው ሌላው በሽታ የተለየ ነገር ስለምንተለየ የበሽታ መቆሚያ አለ ወይ? አመሰግናለሁኝ። ይህንን ጥያቄ እስቲ ወደ ሞጆ ልውሰድ። ዶክተር በየነ ደራሮ እዚያ አሉ። እስቲ ወደ እርስዎን ጋብዛለሁ። ጥያቄውን አንዴ ብትደግምልኝ በጣም ደስ ይለኛል። ጥያቄው ይሄ ቫይረስ የመተላለፊያ መንገዱ ከሌሎች የህመም አይነቶች የተለየ ነው ወይ ነው በአጠቃላይ ከተመሳሳይ የህመም አይነቶች ወይስ ደግሞ ለምን ተለየ? ለምሳሌ በመንካት እንዲህ አይነት ማስጠንቀቂያዎች፣ ማሳሰቢያዎች ይሰጣሉ። ፊታችሁን ሸፍኑ፣ እጃችሁን ታጠቡ ይባላል እና ምንድነው የተለየ የሚያደርገው ነው? ሁለተኛው እስከ መቼ ድረስ ነው የሚዘልቀው በእናንተ በሀኪሞቹ እምነት በሽታ ነው? ይቀጥሉ። ቴክኖች ናቸው። አመሰግናለሁ። ምናልባት ቅድም ስነሳ እንደነበረ የኮሮና ቫይረስ ከሌሎች ቫይረሶች ለየት የሚያደርገው ነገር አንደኛ በሕክምና አታክሬት ወይም ደግሞ ከሰው ወደ ሰው የመተላለፍ አቅሙ በጣም ከፍተኛ ነው፣ ከሌሎች አንጻር ስናይ ማለት ነው። እንዲሁም ከሌሎች ቫይረሶች ብቻ ሳይሆን ከኮሮና ፋሚሊ ከሚባሉት ቫይረሶች ውስጥ እንኳን ስናይ ትንሽ ለየት ያለ ከአንድ ሰው ደዳ ሰው መተላለፈ ግን በጣም ሀይ ነው፣ ወይም ደግሞ ከፍ ያለ ነው። ምናልባት ከዚህ በፊት በነበሩት ሳርስ ቫይረሶች ውስጥ ስናይ መርስ አለ፣ ሳርስ አለ፣ አሁን ደግሞ ሳርስ ኮፍቱ ኮሮና የምንለው አለ። ምናልባት ከነሱም በጣም ለየት የሚያደርገው ነገር ምንድን ነው? አታክሪቱ ከአንድ ሰው ደዳ ሰው መተላለፈ አቅም በጣም ሀይ ነው። እና በንክኪ ይተላለፋል፣ በትንፋሽ ይተላለፋል። እና ያ ኮሮና ቫይረስ ያለበት ሰው እቃ ወይም ደግሞ እሱ የተጠቀመበትን ነገር ስንጠቀም በቀላሉ ለእኛ ሊተላለፍ ይችላል። ስለዚህ ከአንድ ሰው ሌላ ሰው የመተላለፉ አቅም በጣም ከፍተኛ ነው እና ምናልባት በትምህርትም በተለያዩ ሚዲያዎችም በቴሌቪዥንም ሐኪሞችም መንገድ ላይ በመውጣት ሲያስተምሩም ሰምታችሁና የዶክተር በየነ ደራሮ መስመር አልፎ አልፎ ያስቸግራል። ለነገሩ ተመሳሳይ ጥያቄዎች ወደፊትም ስለሚመጡ በተመለስን ቁጥር ጊዜ ባገኘን ቁጥር እናገኛቸዋለን። ወደ ተከታዩ ጥያቄ እናልፋለን። በሕክምና ምርምር ላይ ያተኩራልና እስቲ እንስማው። ሰላም ቪ ቤተለይ ይባላለውኝ፣ የባህር ዳር ከተማ ነዋሪ ነኝ። በኢትዮጵያ ውስጥ ተመራማሪዎች ባህላዊ መድኃኒት ተገኘ ብለው ነበር። እሱስ ምን ላይ ደረሰ? አሁን ስሜ ስንታየው ታደሰ ይባላል። የደሴ ከተማ ነዋሪ ነኝ። ከኮሮና ቫይረስ ጋር ተያይዞ በኢትዮጵያ በባህል ህክምና ላይ የተሰማሩ ባለሙያዎች አሉ፣ ነገር ግን ትኩረት እየተሰጠው አልነበረም። ከዚህኛው በሽታ ጋር ተያይዞ ግን ከመንግስት ጋር በጋራ ለመስራት ጥረት እየተደረገ መሆኑን እናውቃለን። ነገር ግን በዩኒቨርስቲዎች በሌሎች ድርጅቶች ሌሎች ዘመናዊ የሆነውን ነገር ለመከላከል የሚያስችለውን አቅም እንዲሰሩ ተፈቅዷል። ለባህሉ ትኩረት ግን እየተሰጠው አይመስልም። የባህል ሕክምናውም አሁን ምን ደረጃ ላይ እንዳለ ራሱ መረጃ እየተሰጠ ስላልሆነ አሁን ባለው ሁኔታ እና ቀጣይስ በሚኖረው ሁኔታ በአጭር ጊዜ ውስጥ የባህል ህክምናው ከዘመናዊ ህክምናው ጋር ተያይዞ ሊያመጣ የሚችለውን ውጤት ምን ላይ ደረጃ ላይ ደርሷል? ምን አይነት ትኩረት ተሰጥቶት፣ ኮሮና ቫይረስን መድኃኒቱ ኢትዮጵያ ውስጥ በተለየ የባህል ህክምና የሚሰጡ ሰዎች አግኝተዋል የሚባል ነገር ነበረና እሱስ ምን ደረጃ ላይ ዶክተር ኤባ የእርስዎ መስሪያ ቤት ነው የምርምር ጉዳዮችን የሚሰራውና እስቲ አጠር አድርገው ይንገሩን። ብዙ ጥያቄዎች ናቸው የደረሱን። ይህንን የሚመለከቱ ስራዎች እየተሰሩ ነው ያሉት? በተለይ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የባህል ህክምናን ከመደገፍ አንጻር ትልቅ ስራ እና ኃላፊነትም አለበት። በውስጣችን ራሱን የቻለ ዳይሬክቶሬት አለ። ከዛ አንጻር እንግዲህ የባህል ህክምና አዋቂዎችን በማስተባበር በተለይ ሚዛን ሊደፉ የሚችሉ ከዘመናዊ ህክምና ጋር ተጓዳኝ የሆነ እውቀት ባላቸው ባለሙያዎች ተገምግሞ ወደ አምስት የሚሆኑ ምርምር ሊደረግባቸው የሚችሉ ግኝቶች ለተቋሙ ቀርበው ስራ እየተሰራ ነው ያለው። ከዛ ባሻገር ደግሞ ተቋሙ ከሚመለከታቸው ከሌሎች አካላት ጋር ደግሞ በቅንጅት የራሱን የሆነ ደግሞ ጥናትም እያደረገ ነው ያለው እና ምርምር እንግዲህ ጊዜ ይወስዳል። በአጭር ጊዜ የሚታወቅ አይደለም አለኝም ብሎ ደግሞ ለማውራት መጀመሪያ መመዘን ያለበት መሟላት የሚገባቸው የሳይንስ መስፈርቶች አሉ እና በተቻለ መጠን እነዚህም በአሟላ መንገድ ስራዎች እየተሰሩ ነው ያሉት። ይሄንን ግን ውጤት አለው ብሎ ለመናገር ግን ገና ብዙ መስራት ይፈልጋል፣ ጊዜ ይጠይቃል። ነገር ግን ኢትዮጵያ እንግዲህ የባህል ሕክምናን ከመጠቀም አንጻር ሰማንያ በመቶ የሚሆነው ማህበረሰቧ ይጠቀማል የሚል እምነት እና መረጃዎች አሉ ይሄም ደግሞ አበረታች ነው ብዙ ጥያቄዎች ለተቋሙም ይቀርባል ይህንን እንግዲህ በማቀናጀት ስራዎች የተሰሩ ናቸው ግን አሁን ላይ ይሄ ውጤት አለው ብለን ምንነጋገር ማ ነው መናገር ምንችልበት ሁኔታ ላይ አይደለም ያለ ነው አመሰግናለሁ ዶክተር ኤባስቲ እዛው አህዱ ስቱዲዮ ውስጥ ልቆይና ወደ ፍትሐ ወቅ ዞር ልበል ምናልባት የምታነሳው ተከታይ ጥያቄ ወይም ሌላ ጥያቄ ካለ ፍትሐ ቀደም ሲል የተነሳው ጥያቄ ላይ ምናልባት ብናክልበት ብዬ ያሰብኩት የኮሮና ቫይረስ ለረዘም ያለ ጊዜ እንደሚቆይ እየተነገረ ነው እና ከእሱ ጋር የተያያዘ ሕብረተሰቡ ጥንቃቄ በተሞላው መልኩ መደበኛ ሕይወት የሚቀጥልበት ሁኔታ ላይ ምን የተደረገ ዝግጅት አለ? ምን የተደረገ ምርምር አለ? ሌሎች ሀገራትስ እየከፈቱ እየከፈቱ ሲመጡ ከምንወስደው ትምህርት አንጻር ምንድነው ማድረግ ያለብን? ኮሮና አራት ዓመት አምስት ዓመት ከኛ ጋር የሚዘልቅ ከሆነ ምንድነው ማድረግ ያለብን የሚለው ላይ የተወሰነ ነገር ማከል ቢቻል ጥሩ ይመስለኛል። ሰለሞን አመሰግናለሁ። ፍትሀወቅ ይህንን ጥያቄ ወደ ባህር ዳር ይዤ እሄዳለሁኝ። ዶክተር ወንድማገኝ ምን ይላሉ? ኮሮና ልክ እንደ ማንኛውም ቫይረስ ለረጅም ጊዜ ወይም ደግሞ ለተወሰነ ጊዜ አብሮን ይቆያል፣ ክትባት እስከሚገኝ ድረስ። ለዚህ ምን እየተሰራ ነው የሚለውን ኤባ አድሬስ ቢያደርገው ይሻላል። በእኛ በኩል እነዚሁ እንደ አማካሪ ሰብሳቢ እያሉ ያለ ነገር። ምክንያቱም እዚህ ጋር በተያያዘ አሁን ከኮሮና ጋር በተያያዘ የሆነው ነገር ምንድን ነው? ነገሮች በሙሉ ወደ ኮሮና አደሉ እና በተለይም ደግሞ በህክምናው በኩል ሌሎች ተጓዳኝ ህክምናዎች ወይም በሽታዎች የተረሱበት ሁኔታ ነበረ። ይህም በተመለከተ በእኛም በኩል ትንሽ ጥናት አድርገን ጤና ጥበቃን ኮሚኒኬት አደረግን በኋላ ጤና ጥበቃም ደግሞ ከመጀመሪያውኑ ደብሌቾ ያወጣው በተለይም መደበኛ የሆኑ ወይም ደግሞ ኢሴንሻል ሄልት ሰርቪሶችን እንዴት ማካሄድ ይችላል የሚል መመሪያ ማዘጋጅቶ ስለነበረ ያን መመሪያ ወደ የማዕከሎቹ ወደ የክልሎቹ ተሰራጅተዋል። ከዚህ ጋር በተያያዘ ሆስፒታሎች፣ ጤና ጣቢያዎች መደበኛ ህክምና አገልግሎታቸውን እንዲጀምሩ አስፈላጊውን ጥንቃቄ አድርገው መመሪያ ተላልፏል። ሆኖም ግን ሆስፒታሎችም ጤና ጣቢያዎችም በአሁኑ ሰዓት የሕክምና አገልግሎታቸው ትንሽ እንደተዳከመ ነው። ያው በተለይ ሚያዚያ ወር ከነበረው አሁን እየተሻለ ነው። ግንቦትና ሰኔ ላይ እየተሻለ መጥቷ ላይ ሆኖም ግን ጤና ጥበቃም ያወጣውን መረጃ እንዳየ ነው። ባለፉት ሶስት ወራት መድኃኒታቸውን መሰብሰብ ከነበረባቸው የኤች አይ ቪ መድኃኒት የሚወስዱ ሰዎች አምሳ በመቶውን መድኃኒታቸውን አልመሰዱም። ማህበረሰብ አቀፍ ዘመቻዎች በተለይም ደግሞ የተረሱ በሽታዎች የሚባሉት የድሃ በሽታ የሚባሉት በተመለከተ የሚደረጉ በሙሉ ማህበረሰብ አቀፍ ዘመቻዎች ተቋርጠዋል። ስለዚህ መደረግ አለበት ብለን የምናስበው ምንድን ነው? አንደኛ ህክምናው፣ በተለይ ከህክምናው አንጻር አስፈላጊውን ጥንቃቄ አድርገው ሌሎች የህክምና አገልግሎቶች መጀመር አለ። ምክንያቱም እንደምታዩት ኮሮና ብቻ ያው ያለው ችግር ህዝባችን በተለያዩ በሽታዎች እየሞ ኢትዮጵያ ውስጥ በምናስብበት ጊዜ በአመት ውስጥ ወደ መቶ ሀያ አራት ሺህ የሚሆን ሰው በቲቪ ይያዛል። ከአራት መቶ ሺህ በላይ ሰዎች በአሁኑ ሰዓት የኤች አይቪ ህክምና አክት የሚወሰዱ እነዚህ በቲቪ የሚያዙ ሰዎች በጊዜው ህክምናቸውን ካላገኙ ከኮሮናው ይልቅ ቲቪ በአሁኑ ሰዓት ለልበት ክልል በተለያዩ ቦታዎች የወባ ወረርሽኝ ተነስቷል። ይህም በተመለከተ አንደኛ ህክምናው ሁለተኛ ነገር ደግሞ በተለይ ፐብሊክ ሄልዝ ኢንስቲቱሽኑም ትኩረት ያደረገው ኮሮና ላይ በመሆኑ ሌሎችን ገዳይ በሽታዎች እየተረተዋል። ስለዚህ ህክምናው ላይ አተኩሬ ይሄን ይሻላል፣ ሌላውን ኤፖ አድሬስ ቢያደርገው። አመሰግናለሁ። ዶክተር ወንድማገኝ ወደ ተከታዩ መልእክት እናልፋለን። ሚካኤል በላይነህ ያናግራችኋል። ናይስትልን። ሚካኤል በላይነህ እባላለሁ። ኮሮና ከጀመረበት ጊዜ አንስቶ ወይም በሀገራችን ገብቷል ከተባለበት ጊዜ ጀምሮ በአብዛኛው ኑሯችንን በቤታችን ውስጥ አድርገናል። ወይም ደግሞ እንቅስቃሴያችንን ገትተን በተቻለን መጠን ቤት ውስጥ ለመቀመጥ ሞክረናል። ወይም ደግሞ የለመድነውን ንክኪ፣ መጨባበጥ እንዲሁም ልማዳችን የሆነውን ሁሉም መጠቃቀፉንም ሆነ ሰላምታውን አቁመን በቤታችን ኑሯችን አድርገናል። ስራችንንም አቁመን ይህ ደግሞ የበለጠ በሽታው ባልተስፋፋበት ጊዜ ነበረ። ይሁንና አሁን ከዕለት ወደ ዕለት በሽታው እየጨመረ እየሰፋ በሄደበት ጊዜ ደግሞ የነበረውን ጥንቃቄ ሁሉ እየዘነጋን ወደ ቀደመው ወደ ድሮ ኑሯችን የተመለስን ይመስላል እና ይህ ለበለጠ ጉዳት እንዳይዳርገን ስጋት እየሆነ ስለመጣ ሁላችንም በተቻለን መጠን እንግዲህ የኑሮና የስራችን ሁኔታ እንደሚፈቅድን ራሳችንን ብጠበቅ ለእኛም፣ ለቤተሰባችንም፣ ልጆቻችን፣ ለምንወዳቸው ሁሉ መጠበቅ ይሆናል እና ጥንቃቄና አድርግ እላለሁ። አመሰግናለሁ። አመሰግናለሁ ሚካኤል በላይነህ። ቆንጆ መልእክት። ወደ ተከታዩ ጥያቄ አልፋለሁኝ። ሁለት ጥያቄዎች ናቸው ያሉት። ለነገሩ እስቲ እናዳምጣቸው። ስሜ ሲስተር ፕሪዮት ከበደ ነው። የደሴ ከተማ ነዋሪ ነኝ። ያው በጤናው ዘርፍ የተሰማራ ነኝ። ቪኦኤ ጠይቅ እድል ስለሰጠኝ አመሰግናለሁ። ኮቪድ ናይንቲን ላይ ትሪትመንት ሴንተር ላይ ተመድበው የሚሰሩ ባለሙያዎች፣ ስፔሻሊስቶች፣ ሾፌሮች እንዲሁም የጽዳት ሰራተኞች የጥቅማ ጥቅም ክፍያ እጅግ በጣም የተራራቀ መሆኑና ሁሉም ግን ለዚህ ቫይረስ እኩል ተጋላጭ እድል ያላቸው በመሆኑ በተለይ የጽዳት ሰራተኞች ዝቅተኛ የሆነ ክፍያ ነው የተቀመጠው በአከፋፈል ስርአቱ። እና ይሄ ነገር ደግሞ ቢታይ ዶክተር ኤባ ይሄ ጥያቄ የመንግስት ጉዳይ ነው የብሔራዊ ምላሽ ጉዳይ ይመስለኛል። እና እስቲ ምን ይላሉ እርስዎ? እንደዚህ አይነት ክፍያዎች መንግስት እንግዲህ እዛ ላይ ህይወታቸውን ቤዛ አድርገው የሚሰሩ ሰራተኞችን ለማትጊያ፣ ለማበረታታት የሚጠቀምበት ነው። ያ ሁላችንም እንደምናቀው ወይም እንደምንረዳው አስገዳጅ ሳይሆን የመንግስትን ወይም የሀገርን አቅም ታሳቢ በማድረግ የሚፈጸም ነው። እንግዲህ አሁን ቅርብ ጊዜ ነው የሚኒስትር የሚኒስትሮች ምክር ቤት ይህንን የቀረበለትን ፕሮፖዛል ያጸደቀው። ስለዚህ እንግዲህ ይሄንን ሲሰራ የነበረው አካል በተቻለ መጠን በፌዴራል ብቻም ሳይሆን በክልል የሚኖሩ የሚመለከታቸው አካላትም ምክር ሀሳብ በመውሰድ እያንዳንዱ ደግሞ ሙያ ካለው ተጋላጭነት አንጻር በተለይ ተጋላጭነትን ሚዛን ላይ በማስገባት እንዲሁም ደግሞ የሀገሪቱን የመክፈል አቅም ታሳይ በማድረግ የተዘጋጀ ነው። እንግዲህ እንደገባም አይደለም የጸደቀው፣ ብዙ የተንሸራሸረበት የሚመለከተውም አካል ኮመንት አድርጎ ማስተካከያ ተደርጎበት ውሳኔ የተሰጠው ነው እና እንግዲህ ቅርብ ጊዜ የተወሰነ ስለሆነ ገና ተግባራዊ ማድረግም አልተጀመረም እና እንዲህ ብሎ መናገር አስቸጋሪ ነው የሚሆነው እና በኛ እይታ ግን እያንዳንዱ ባለሙያ ሊያገኝ በሚችልበት መንገድ የተዘጋጀ ዶክመንት ነው የሚል እምነት አለን። ክፍተቶች፣ ችግሮች የሚኖሩ ከሆነ ደግሞ ወደፊት እንግዲህ የሚታይ ይሆናል። ሰለሞን፣ አመሰግናለሁ ዶክተር ኤባ። ወደ ተከታዩ ጥያቄ እናልፋለን። ቢንያም፣ ድሬዳዋ ላይ ግርማነሽ መቀለላ ያሉ እንስማቸው። መጀመሪያው መሳሪያ በትክክል ፈንክሽናል ሆኖ በትክክል ኢፌክቲቭ ነው ወይ የሚለው አንዳንድ ወይም ሶሻል ሚዲያዎቹ ላይ ወይም ኢንተርኔት ላይ ገብተን ስናይ የተለያየ ሀሳብ ያስቀምጣሉ። ኢፌክቲቭ አይደለም ከቻይና የመጣው ይባላል። ስለዚህ ይሄ ነገር ምን ያለው አስተማማኝ ነው ወይ? ግርማነሽ ግዴ ይባላለው፣ የመቀለ ከተማ ነዋሪ ነኝ። የመዳኑ አቅምስ ምን ላይ ነው ወይስ ቫክሲኑ የመገኘቱ ሁኔታ ወይ ማዝማሚያስ ምን ላይ ነው? አመሰግናለሁ። ለጥያቄዎቹ ክፍት ነው። አንዳችሁ ልትመልሱልኝ ትችላላችሁ። ድምጻችሁን ካሰማችሁኝ ወደ እናንተ ዞራለሁ። ለው ሰለሞን፣ እሺ ዶክተር ወንድማገኝ ይቀጥሉ። የመጀመሪያውን የመመርመሪያ መሳሪያው የሚለው በነገራችን ላይ የመርመሪያ መሳሪያዎቹ ያው ባም እንደሚያውቀው አገር ውስጥ የነበሩ መመርመሪያ መሳሪያዎች ናቸው። ስለዚህ ጥራታቸው በዓለም ጤና ድርጅትም የተረጋገጠ የተሰራበት ካለ ሰራር ጥራቱ በጠበቀ መልኩ ነው የመጀመሪያ እንዲያውም ትልቁ በእኛ በኩል የነበረን ቅሬታ የኢትዮጵያ ፐብሊክ ሄልዝ ኢንስቲሽን ላይ የጥራት ጉዳይ በጣም ስላሳሰባቸው ምርመራ ይሰራ የነበረው እንደጀመረ አዲስ አበባ ብቻ ነበረ፣ ለተወሰነ ጊዜ አዲስ አበባ የሕብረተሰብ ጤና ኢንስቲቱት ውስጥ ማለት ነው። ከዛ በኋላ ነው የእያንዳንዱን ላብራቶሪ ጥራት ካረጋገጡ በኋላ ስልጠናዎች ተሰጠው፣ መጀመሪያ አዲስ አበባ ያሉ ሌላ ላብራቶሪዎች፣ ከዛም ደግሞ በየክልሎቹ የጀመረው ማለት ነው። ሌላው ጥያቄ ያው ክትባትን በተመለከተ ነው። እንግዲህ ቅድም እንደተጠቀሰው የመድኃኒት ምርምርና የክትባት ምርምር በጣም ረጅም ጊዜ የሚፈጅ ከአሁን በፊት የነበረውን ለሌሎች በሽታዎች የነበረውን ክትባት ማምረት እና መድኃኒት ማምረት ትሬንድ ብናይ አንድ መድኃኒት ለማምረት ከአስር እስከ አስራ አምስት ዓመት አምርቶ ወደ ገበያ ለማውጣት ማለት ነው ወይም ጥናት አድርጎ ወደ ገበያ ለማውጣት ያስፈልግ ነበር። ከኮሮና ጋር በተያያዘ ግን ያው ያሉት አብዛኛዎቹ ነገሮች ቢሮክራሲውም እየቀነሰ ምርመራዎቹ በአጭር ጊዜ እንዲደርስ ይደረጋል የሚል እምነት ቢኖረንም የጋቪ እንግዲህ ዓለም አቀፍ የቫክሲን አሊያንስ የሚባለው ነው ይህን ነገር ክትባትን በተመለከተ የሚመራው ድርጅት በቅርቡ እንዳሳወቀው ክትባት ብንጠብቅ እንኳ የሚኖረው ከሁለት ሺህ ሀያ አንድ መጨረሻ ወይም ማሀከል አካባቢ በአሁኑ ሰዓት ክትባት ተመርቶ ገበያ ወጥቶ ለገበያ እስከሚደርስ ወደ አስራ ስምንት ወራት ያህል ይፈጅበታል ተብሎ የሚታስበው ቢያንስ ማለት ነው። ይህ ግን በነገራችን ላይ የኮሮና ክትባት ጋር በተያያዘ አንድ ትልቁ ወደፊት የሚመጣው ጥያቄ ምንድነው? ማን ነው ነው አገልግሎትን የሚያገኘው የሚለው ስለዚህ የኔትወርክ ችግር አለ፣ ባህርዳር ዳር ላይ ይመስለኛል። እስቲ ወደ አሃዱ ስቱዲዮ ዞር ልበልና ና ከፍትህ አወቅ ጋር ትንሽ ቆይታ እናድርግ። ምናልባት የምትጠይቀው ጥያቄ ተከታይ ካለህ ለአንተ ልክፈት አሁን አየሩን። አሁን የተነሳው ጉዳይ ጥሩ ነበረ። ከቀጣይ ህክምናው ጋር በተያያዘ በተለይም ደግሞ የክትባቱ ሁኔታ የሚገኝባቸው ሀገሮች ሊኖሩ ይችላሉ ከኢትዮጵያ የተሻለ ሰፊ ምርምር የሚያደርጉ ሀገሮች አሉና በነዛ ሀገሮች ክትባቱ ሲገኝ እንደ ኢትዮጵያ ወዳሉ ድሃ ሀገሮች ለማምጣት ምንድን ነው እየተደረገ ያለው በኢትዮጵያ ውስጥ ያለው ዝግጅት የሚለው ተመልካቾቻችን የሚፈልጉት ጥያቄ ይመስለኛል። ስለዚህ እዛው አጠገብህ ወዳሉት ወደ ዶክተር ኤባ ወርወር ላርጋት እዛው ይቀርባሉና ዶክተር ኤባ ይቀጥሉልኝ። አመሰግናለሁ። እንደው የክትባት መገኘቱ አንድ የምስራች ነው። ጥሩ ነው። መልካም ነው። ሁላችንም በጉጉት የምንጠብቀው ነገር ነው። ከሌሎች ክትባት ከመጣበት የጊዜ ውደት አንጻር በአጭር ጊዜ ይገኛል የሚል እምነት አለ። ግን እኔ እንደው በተለይ አፍሪካ እንደ በጣም በችግር ላይ ያሉ ሀገራት እንደው ያ መገኘት መድኅናቸው እንዳልሆነ እንደው ማወቅ አስፈላጊ ነው። ሩቅ ሳንሄድ ግብዓቶችን ለመግዛት ብዙ ተግዳሮቶች ነው ያሉብን። ስለዚህ ገንዘብ መኖሩ ብቻ በቂ እንዳልሆነ ኮሮና በጣም ያሳየን ነው እና እንደውም ዓለም ከኮሮና በኋላ ድህረ ኮሮና ለየት ያለ እይታን ለየት ያለ አካሄድን መከተል እንደሚኖርበት ያስተማረን ዓለም አቀፍ ወረርሽኝ ነው ማለት እንችላለን። ክትባቱ ከተገኘ በኋላ ግን እንግዲህ አሁንም ያሉትን እንኳን ለጤና የምንገለገልባቸውን ክትባቶች በተለያዩ አካላት ድጋፍ ነው የምናደርገው። የእነሱ ድጋፍ የአጠቃላይ ዓለም አቀፍ ማህበረሰብ መልካም ቀናነት ካልታከለበት በስተቀረ እንደ አፍሪካ ሀገር ያሉ በጣም ውስነት ያለባቸው ሀገራት ያንን ከማግኘት አንጻር ትልቅ የሆነ ተግዳሮቶች ይኖራቸዋል የሚል እምነት አለ። ቅድም የተገለጸው ግን ለእኛ ወሳኝ ነው። ኮሮና አብሯችን ሊኖር ይችላል ለተወሰነ ጊዜ። ነገር ግን ሁሉ ነገራችንን ኮሮና ላይ ብቻ ሳናቆም ሌሎች ጉዳዮቻችንንም እየሰራን መሄድ ይኖርብናል። በዛ አንጻር በተለይ አሁን ተነድፈው ለትግበራ ዝግጁ የሆኑ እቅዶች አሉ እና ያንን ከማስፈጸም አንጻር ስራዎች የሚሰሩ ከሆነ ኮሮናንም ከመከላከል አንጻር ብሎም ደግሞ በተጓዳኝ ያሉን የጤና ችግሮቻችንን ምላሽ ከመስጠት አንጻር የተሻለ ሁኔታን ይፈጥራል የሚል እምነት አለን። ክትባቱን ግን እንደው ከተገኘ በኋላ መነጋገሩ የተሻለ ነው የሚሆነው፣ ምክንያቱም መዘናጋትም ሊፈጥር ይችላል። ተደራሽነቱም እጅግ በጣም አጠያቂ ስለሚሆን። አመሰግናለሁ ሰለሞን። በጣም አመሰግናለሁ ዶክተር ኤባ የተከበራችሁ አድማጮቻችን፣ የኢንተርኔትም ላይ የዌብና የማህበራዊ መገናኛዎች ተከታዮቻችን፣ ውይይታችን በዚሁ ወደ ፍጻሜው እየተቃረበ ነው። በዚህ የኢንተርኔት ላይ ስብሰባና ውይይት ላይ ተገኝታችሁ መልሶቻችሁን ማብራሪያዎቻችሁን የሰጣችሁን ባለሙያዎች ባለስልጣኖች በመላ ተመልካቾቻችንና አድማጮቻችን ስም እጅግ ከልብ አድርጌ አመሰግናለሁ። አዲስ አበባ ላይ ፍትሃወቅ አለ ደግሞ ፍትሃወቅ የሆነ እንደ ሰን አበራያችሁ ቆይቻለሁ። በጣቢያችንና በመላው ባልደረቦች ስም እኔም ከልብ አመሰግናለሁ። አመሰግናለሁ ፍትሃወቅ እንዲሁም መላውን የአሃዱ ራዲዮና ቴሌቪዥን ባልደረቦች የስራ አመራር በሙሉ በተመልካቾች በአድማጮች እዚህ ባለን በባልደረቦቼ ስም ሁሉ ከልብ አድርጌ አመሰግናለሁ። ዋሽንግተን ዲሲ ላይ ከአሜሪካ ድምፅ ስቱዲዮ አብሬያችሁ የቆየሁት ሰሎሞን አባተ ነኝ። ዝግጅታችን ተጠናቀቀ። እንደተለመደው ሁሉ ከዘመን ከትውልድ ከጥበብ ፈርጥ አለማየሁ እሸቴ እባክህን ስማኝ ትዳን ኢትዮጵያ ጋርተዋቸዋለሁ ተዋቸዋለሁ። በእኔ በኩል ጤና ይስጥልኝ። ልክ እንደ ሰው ታሞ ኮስምኗል ዘመኑ፣ በደስታችን ዙፋን ተሾሟል ሐዘኑ። ከቤትህ ተሰብሰብ በመምሸቱ አትስጋ፣ ነገም ብርሃን አለ ጨልመው ሲነጋ። ስማኝ ልጄ አትመድ ልጄ፣ እንደ ማታ መብራት ይጠፋል ከእጅ ስማይ ልጄ አትመድ ልጄ፣ ምክንያቱም ስማኝና ዳውንንልኝ ወዳጄ። ስማኝ ልጄ እንደ ማታ መብራት ትጠፋለች ስልማኝ ልጄ ምክሬ ስማኝና ዳንልኝ ወዳጌ ለሁላችን ጤና እጄ ቢደበቅም መቼም የትን ቢሆን ልቤ ካንታ አይርቅም። እጄ ሆይ ታውቃለ፣ እናከብራለሁ። በድሮ ባህሌ እጅ ነሳሃለሁ። አድማጮች ኮሮና ቫይረስና ኮቪድ-19ን የተመለከቱ ጠቃሚ ውይይቶችን ስትከታተሉ ነው የቆያችሁት። ባልደረባችን ሰለሞን አባተና የአሀዱ ራዲዮና ቴሌቪዥን ዝግጅት ክፍልን እናመሰግናለን። አድማጮች የዛሬው ፕሮግራማችን ተጠናቋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸው በፕሮግራም አቀናባሪያችን ንጉሱ ታምሬና ና በሌሎችን ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ አብራችሁን ስለቆያችሁና